በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ የሚገኘውና በተለምዶ ቆሼ እየተባለ በሚጠራው አካባቢ በሚኖሩ የአዲስ አበባ ከተማ ነዋሪዎች ላይ የደረሰው የቆሻሻ መደርመስ አደጋ የብዙ ሰዎችን ህይወት ቀጥፏል በርካቶችን ከቤት ንብረታቸው አፈናቅሏል በዚህ አካባቢ ይኖሩ የነበሩ ሰዎች ለመሆኑ እነማን ናቸው የአስከሬን ፍለጋና ቁፋሮው? ምን ይመስል ነበር? በሕይወት የተረፉትና የተፈናቀሉት ሰዎች እርዳታ እየደረሳቸው ይሆን? የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህንና ሌሎችም ጥያቄዎችን አንስታ ሰፋ ያለ ዘገባ አጠናቅራለች። ቀጥሎ ይቀርባል። በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘው እና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ሕይወት አስጥቷል። አቶ አባይ ጀንበሩ ከስምንት ቀናት በፊት ቅዳሜ መጋቢት ሁለት ከምሽቱ ሁለት ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር። ተወልዶ ያደገው በዚህ አካባቢ በመሆኑ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነ መኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር እርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያዋቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። አርብ መጋቢት 8 2009 ዓ ም ምሽት እስካነጋገርኩት ድረስ አስክሬን ፍለጋ ላይ መሆናቸውን ነግሮ ነበር ፍለጋውን እንዴት እንዳከናወኑም ጠይቄው ነበር። የሰፈር ወጣት ነው ሬሳውን ያወጣው። ከእስካቫተር ሲቆፈር እኛን ያወጣ ነው። የሰፈር ወጣት ተሰብስቦ ተሰብስቦን ያወጣው። አሁንም ያው ፍለጋውን ከእስካቫተሮች ጋር ተጋግዘን እኛው እያየን እያወጣን ነው ነበር። ከአንተ በቦታው አዎ፣ እኛን እኔም ነበርኩኝ ጓደኞችም ነበሩ። እኛን ሬሳው ነው አስክሬኖችን የሚያወጣ ነው። ሶስት ቀን አራስ የነበረች አለች። መሰጥሮች አሉ። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ሲጽፉ የነበሩ ዩኒቨርሲቲ ተማሪዎች ነበሩ። ከነ ነፍሱ ያወጣችሁት ሰው አለ የዕለት ሁለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤቱ ገደድ ብሎ ነበር የቆመውና ተቆፍሮ ወጣ ልጅ አለ። እነሱ አሉ። እንደገናም ሌላ ዜዎችም ተጭኗቸው የወጡ ሰዎች ነበሩ። ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭኗቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን በነሳ አይደለም። ሙሉ አካሉ እንኳን ያልወጡ ሰዎች እጃቸው ተቆርጦ እግራቸው ተቆርጦ እና የሚወጡ በስካባታቸው ቦት ውስጥ አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ የተኝተው ከላይ የተኛውን አንስተን ከስር የተኛው ልጅ ፌዴራላዊ አልገው ተችሎት እሱ ለብረት ለማስለቀቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። አሻንጉሊት ይዘው ሞተው እስከ ሰራተኛ ጋር ሲገኙ ማየት በጣም ያስደነግጣል። እያደረ ሲመጣ አሲዱ የውሀው የቆሻሻው የተከመረባቸው አሲዱ በትስፍስ አርጓቸው ነሰጡ ሲሎች ከልጆች አቸው ጋር ምናም ስታገኝ ስድስ አንድ ቦታ እንዲህ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቋርጦ ምናም በጣም የሚዘገንን ነበር። በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ። የመጀመሪያውን ሬሳስ ማውጣ ራሱ በጣም በቃ ኛ የመጀመሪያ ትን ደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያው ልስት እስከምናነሳ ጊዜ ግን በቃ መሆኑ ስላለንበት ጨክነንም ሰርተኗል። የሰዎቻቸው እንዲዛምን ብለን ሬሳውን እስከ መጨረሻው ታግለንም አወጥናል። እንዴት ትለዩቸዋላችሁ ታዲያ? እንደዛ ሆነ። የወጡትን ሰዎች አሁን ቤት ሲፈርስ የአከራይ የተረፈት አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ ሰዋለ ይናል እንቆፍራለን ታንጎ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው ያው በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን በእጅ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸው ምና ብዙዎቹ ሲመታቸው ምና ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት በልብስ በዶኩሜንት በመታወቂያ ምናምን የተለዩት ከዚያ ወጠን ወደ ውሽታ ላ ከለ ውሽታ ሄደው ቤተሰብ ብቻቸውን መርተው ወደ ቀብር ቦታ የመጣላቸው ትመዘግቡ ነበር እያንዳንዳቸውን? አይ እኛ ያው ሰፈሩ ላይ ስለምንኖር ብዙዎችን የማናቃቸው ተከራዮችን፣ የማናቃቸው ተከራይ የምናውቃቸውም አሉ፣ ማናቃቸው ተከራዮችም አሉ። ከነዋሪ ከማህበሩ ከኖሩት አካባቢ ግን ስለምናውቃቸው እነሱ ከፍለሽትም ስለነበሩ ነበሩ ሳይበላሹ የወጡት ወደ ሰርቪስ የሄደው ግን ሸክሙ ቋሻውን በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በጣሳቸው ነበረ። በስካባ ተረብ ሲቆፍሩ ትንሽ ተቆራርጠው ስለነበረ መለየት ያቀት ነበረ ግን አንዳንድ ሰው የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ከሬሳ ከሚከተስበት ጋር ከሚገነዝበት ቀየ ቁጠት ሬሳውን ፎቶ ካለ ፎቶውን ከብተን እንደዚ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖራል። አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታ ላይ ልብስ ለብሳ እንደነበረ የማያቅሰው አለ። ወደ ስራ ከስራ ሲገባ ያን አሁን መለየት ይከብዳል። ምን ያህል ትሆናላችሁ? ወጣቶቹ ወጣቶቹ የሳሰሩ ልጆች ማ ያው እኛው እዛ ያደግን ስ ልጆች ግን ሀያ ብር የሚሆን ነው። አቅራቢያ እዛ አካባቢ ያሉ ሰዎችም ያግዘውናል። ግን ነው ብዙውን ነገር የሰራ ነው። ቤቱንም ስለምናውቅ ሰዎችንም ስለምናውቅ ከመጀመሪያው እስከ መጨረሻው የሰራ ነው። ልጆች እዛው አብረን ያደግን ሲመርቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው። እና አንድ ሀያ ወጣቶች እንሆናለን እኛ እንደዛ አድርገን የሰራ ነው። በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው? አ መጀመሪያ ላይ ጎማም ከፋም ችግሮች ነበሩ። ከሚቤታችን እያመጣን ነበረ የተሰራው። ጎንተም ወይ ማሰኛ እንኳን ጓንት ምናምን የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። ህብረተሰቡም አሁን የምግብም፣ የውሃም፣ አለባሳትም ምናምን ይዞ እየመጣ ነው ህብረተሰቡ። አሁን ጥሩ ነገር ነው ያለው፣ ደና ነገር ነው ያለው። ሰው ተጽናንቷል። አዎ ምንም አይለም። መንፈሴ አስተማሪዎችም እየመጡ እያስተማሩ ነው። ከምንም በላይ ድሬሳቸውን ወጡ ተገኝቶላቸው በመቅበራቸው በጣም ተጽናንተዋል። ህብረተሰቡን በጣም እየጠየቃቸው፣ በጣም ጭንቅ ነው ቦታው። በጣም ብዙ ሰው እየመጣ ነው። በዋዶጅ እንኳን ይመጣ የለም አንድ አቅም የለው ሰው እንኳን እንኳን አንድ አሽጎ ሀይል አንዱ እንኳን ይዞ ይመጣል። ና ከምንም ይሻላል። በጣም ከመጀመሪያ ያስመናል። ለመጨረሻ ጊዜ በጠቅላላ አሁን ስንት ሰው ነው የወጣው? ቢያንስ በሰባት እስከ አባተር ሲቆፈር ስለነበረ ሁሉም ጋ መሆን ስለማይቻል ቢያንስ አጠቃላይ እስከ መቶ ሀምሳ አካባቢ ሬሳ ይወጣል ብለን አስበናል እኛ አቶ አባይ በቁፋሩ የወጣውን ሰው አንድ መቶ 50 በሚል የቁጥር ግምት አስቀምጧል። አስክሬን ያላገኙና ባለቤት ያልተገኘላቸው አስክሬኖች እንዳሉ ጠቁሟል። የአዲስ አበባ ከተማ አስተዳደር በበኩሉ ይህን ዘገባ እስካጠናቀርንበት ሰዓት ድረስ የሟቾች ቁጥር 113 ነው ሲል ለአሜሪካ ድምጽ ገልጿል። በተለምዶ ቆሼ በሚባለው አካባቢ የሚኖሩ ሰዎች በተለያየ የኑሮ ደረጃ ላይ የሚገኙ ናቸው ብለዋል። በዚህ ቦታ የአዲስ አበባ ከተማ አስተዳደር ቆሻሻ መጣል ሲጀምር ቦታው ከከተማው የወጣና ዳር ላይ የሚገኝ ነበር ይላሉ። ነገር ግን ሰዎች መሬት እየተመሩ አካባቢው ላይ ቤት ገንብተዋል። እንዲሁም ከተለያየ የከተማው ቦታ ሲፈናቀሉ እዚህ አካባቢ በመሄድ መጠለያ ቀልሰው የሚኖሩ ሰዎች አሉ። አካባቢው ላይ የሚኖሩ ሰዎች እንደሚናገሩት አሁን የቆሻሻ መጣያው የሚገኘው በመንደሮቹ መካከል ነበር። ይህ አደጋ ሲደርስ ደግሞ በአብዛኛው የደረመሰው ከ35 ዓመትና ከዚያ በላይ በማህበር መሬት ተመርተው በ250 ካሬ ሜትርና ከዚያ በላይ ቤት ገንብተው ይኖሩ የነበሩ ሰዎችን ይላሉ። በዚህ አካባቢ የሚኖሩ ሰዎች ልጅ ወልደው አስተምረው ድረው የልጅ ልጅ ያዩና የእድሜያቸውን ግማሽ በዚህ አካባቢ ያሳለፉ እንደሆኑ ይናገራሉ። ይህ አደጋ እድሜያቸውን ሙሉ የደከሙለትን ህይወታቸውን ያፈረሰና ቤተሰባቸውን ያሳጣ ባዷቸውን ያስቀረ እንደሆነም ይገልጻሉ። በተጨማሪ ደግሞ ኑሯቸውን ከሚደጉሙበት ነገር አንዱ በግቢያቸው ውስጥ በሰሯቸው ቤቶች የሚያገኙት የኪራይ ገቢ ነው። አባይ እንደሚለው ግቢ ውስጥ ቤት ሰርቶ ያላከራየ ማግኘት አስቸጋሪ ነበር። በዚህ አደጋም ተከራዮችና፣ በእለቱ በእንግድነት የመጡ በመንገድ ሲያልፉ የነበሩ የማይታወቁ ሰዎችን ጭምር ያጠቃ አደጋ ነበር። በዚህ አካባቢ ያደገውና ባለፈው ሰኞ አነጋግሬው የነበረና ከአንድ ቤተሰብ አምስት ሰው ያጡት ቤተሰቦች ለአንዱ ነስሩ ሁሴን በድጋሚ ደውዬ ነበር። መጀመሪያ ተቀምጠውበት በነበረው መስጅድ ውስጥ አሁንም እዛው እንዳሉ ገልጾልኛል። እንደዚያ ባለ በቆሻሻ በተሞላ መንደር ውስጥ መኖር ሌላው ቢቀር ሽታው አያስቸግራችሁም ነበር ወይስል ጠየኩት። ያው ሽታ አለው። ያው ሲደፋና ይሄ የተደረመሰው እኮ እዛው ጋ የተደፋ ነገር አይደለም። ወዲያ ይደፋል፣ በቀለበት መንገድ አለ። በዛ በኩል ይገቡና ይደፉታል አለ። መኪኖቹ ከደፉ በኋላ ወይ አድሮ ወይ ከሆነ ጊዜ በኋላ ነው በዶዘሮች ነው እየተገፋ ወደዚህ የሚመጣው የሚቆለለው እና ከኛ ጋር ርቀት ስላለው ብዙም ሽታ የመምጣት እንትን የለም። ሽታ በእርግጥ ክርምት ሰዓት ላይ የሆነ ሰዓት ላይ ሽታው ይመጣል። አሁን አንድ ቦታ ላይ መጋዘን ላይ ሰብስቦ ያስቀመጧቸው ጊዜያዊ ቤት ሰርተው የተቀመጡ የነበሩ ሰዎች እነሱ ለእነሱ ቅርብ ናቸው። አሁን የኛዎቹ ትንሽ ዝቅ ያሉ ከላይ ስቶችም የሆነ ሰዓት ላይ ንፋስ በሚያመጣው ሰዓት ሽታው የመምጣት እንትን እኮ አለው። ግን እኛ ደግሞ ብዙ ጊዜ ስለኖርን ብዙም እንትን ብለን አናውቅም። አዲስ ለሚመጣው ሰው እንዲሸጠው ይችላል። እኛ ግን እጅግ በጣም ብዙ ጊዜ ስለሆነ ብዙም እንትን የማለት እንትን የለውም። ቆሻሻው በዚህ ሁኔታ ከሀምሳ አመት በላይ በዚያ ሰፈር ከነዋሪዎቹ ጋር መኖሩን ይናገራሉ። በዚህን ያህል ጊዜ ክረምት ሲመጣ የአካባቢውን የውሃ መተላለፊያ ቱቦ ከመዝጋት ውጭ ያጋጠመ እንዲህ ያለ ዘግናኝ አደጋ ያለ መኖሩን የሚናገሩት ነዋሪዎቹ በእለቱ የደረሰው አደጋ ድምጽ ነበረው የሚሉ ሰዎች በርካታ ናቸው። አደጋው በደረሰ ማግስት ለአሜሪካ ድምፅ አስተያየት የሰጡት በመንደሩ ከ28 ዓመት በላይ እንደሚኖሩ የተናገሩት አቶ ወረዳይ ግዛው ስለ አደጋው ይህን ብለው ነበር። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ስገባ ግን ልክ ጩኸቱ ሌላ ነው የነበረው። ምንድነው ጩኸቱ? በጣም ጮኸ፣ የሆነ ፍንዳታም ነበረው። ሹሎ ነው ወረደ ጠቅላላ ከዛ ይሄ ነው ይሄ ለም ጠቅላላ ነው ያዳፈነው። አደጋው ሲደርስ ሮጦ በማምለጡ ምክንያት በህይወት የተረፈውና ይህ ዘገባ እስከተጠናቀረበት ድረስ በአለርት ሆስፒታል በህክምና ላይ የሚገኘው የሰባት አመቱ ህፃን አደጋው የደረሰ ዕለት የነበረውን ሁኔታ አስጠይቀው ይህም ብሎ ነበር። ሲሚሲሙ ኦሄራ ትንሽ ላ እና እናምና ወንድመ ከጎዱ ወይዘሮ ወርቅነሽ የተባሉ እናት ደግሞ አደጋውን አስመልክተው ሲጠየቁ እንደ ፍንዳታ አድርጎ በቃ አፈር ደፈነብን ልጆቻችን። ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቁ። አስክሬኑን ሲያወጡ ከነበሩት መካከል አንዱ የሆነው አቶ አባይ ጀምበሩ ስለዚሁ ጠይቄው ነበር። ግምቱን በማስቀደም ምላሽ ሰጥቷል። በጣም የመብራት አንደኛ ቤቶቹ ላይ ሲፈርስ ጣራውም የጣራው ድምፅ አለ፣ ኤሌክትሪኮች ሲበጣጠስ የመብራቱ ድምፅ አለ። የሆነ ፓይፕ ደግሞ ተቀብሮ ነበረ ባዮጋዝ ምናምን ተብሎ ፓይፕ ነበር፣ ደሞ ውስጥ ለውስጥ ሲሰራ የተቀበረ ነበረ። ያም ይመስለኛል ጨት የነበረው፣ በጣም ብቻ ከባድ ጨት ነበረ። ነስሩ ሁሴን ከአደጋው በኋላ ካረፉበት መስጂድ በየቀኑ በቆሻሻው ድራሹ በጠፋው ቤታቸው አካባቢ እየተመላለሰ ቦታውን ደጋግሞ እንደሚያው ይናገራል አደጋው የደረሰበት ምክንያት ግራ እንዳጋባው ይገልጻል። በቃ በየቀኑ ቤት ቁጥር አዲስ ነው የሚሆንብኝ። ከዚህ በፊት እኔ ሲደረመስ አውቃለሁ ወይም ከዚህ በፊት ሲንሸራተት ታውቃለሁ። የአሁኑ ግን እጅግ በጣም የተደረመሰበት ቦታና፣ ሂዶ ተሻግሮ የሰውን ቤት ያፈረሰውና የሰውን ህይወት ያጠፋበት አቋን በጣም እጅግ በጣም እኔ በምን አይነት እኔ እኔ ለእኔ ለእራሴ በቃ አልተዋጠልኝም። በምን አይነት መልኩ ሊሆን እንደቻለ ራሱ ነው። በጣም እንትን ነው። በጣም ይከብዳል። በቃ እኔ ማለት እንዴት እንደሆነ እኔ እን እንዲህ ነው ብዬ መግለጽ እኔ አልችልም። አልገባኝም። ምን ርቀቱ ነው በጣም አዎ፣ በቃ በጣም አዎ፣ ቆሻሻ የነበረበት ርቀትና የሚወስዱ የደረመሳቸው ቤቶች ርቀት በጣም ሩቅ ስለሆነ እኔ እንጃ በምናምን እንደዚህ ቢደረመስ ወይ ቢንሸራተት የሚለው ነገር እኔ እንጃ ያንን አደጋ ያደርሳል የሚለው ነገር ይከብዳል። እንጃ የሆነ ቮልካኖ እንደ መፈንዳት ነገር አለ አይደለ? እንደዛ አይነት ፍንዳታ አድርሶ ብድግ ብሎ ቁጭ ያለ ነገር ሆን የሚመስለው። ያነጋገርናቸው ወጣቶች የአደጋው መንስኤ ተጣርቶ ምን እንደሆነ ለመስማት በጣም ጉጉት እንዳላቸው ይናገራሉ። አያይዘውም ከአደጋው የተረፉትና የተፈናቀሉት ሰዎች ተለይተው ቢያንስ እርዳታው በአግባቡ ቢሰጣቸው ለወደፊቱ በሚገባ ቢቋቋሙ መጽናኛ ጭምር ይሆናቸዋል ባይ ናቸው። ወይዘሮ ዳግማይት ሞገስ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ኃላፊ ናቸው። አርብ እለት ማምሻውን ሳነጋግራቸው ከባለሀብቱ ሼክ መሐመድ ሁሴን አልሙዲ የተገኘ የአርባ ሚሊዮን ብር እርዳታን ጨምሮ ወደ ወደ ሀምሳ አምስት ሚሊዮን ብር ገንዘብ አስተዳደሩ መቀበሉን አረጋግጠዋል። ይህን ገንዘብ እንዴት ነው ለተረጂዎቹ በቀጥታ የምታደርሱት ምንስ ነው የምታደርጉላቸው ብዬ ጠይቂያቸው ነበር። እሱን በማብራራት ይጀምራሉ። እንግዲህ አሁን ይሄ የተከፈተው አካውንት ብሎክ አካውንት ነው። ችግር የገጠማቸው ወገኖቻችን የከተማችን ነዋሪዎች ከችግራቸው ሲያገግሙ በጋራ ከነሱ ጋር በመመካከል አሁን እንደ ከተማ አስተዳደር እያዘጋጀ ናቸው ያሉ አማራጮች አሉ እነዚህ አማራጮች ላይ ከእነሱ ጋር በመወያየት በሚወሰነው መሰረት እነሱም እያወቁ ጥቅም ላይ የሚውል ይሆናል ማለት ነው። ይሄ ቁሻሻ መጣል ከጀመረ ጊዜ ጀምሮ እንደዚህ አይነት አደጋ አጋጥሞ አያውቅም። በጣም ትልቅ አደጋ ነው ብለው ይላሉ። በእርግጥ የአደጋው መንስኤ እየተጣራ ነው ተብሏል። ነገር ግን አካባቢው ላይ ቁፋሮች ሲደረጉ ነበር የሚሉ ሪፖርቶች እየወጡ ነው እና ምን አይነት ቁፋሮች ነበሩ ሲደረጉ የነበሩት ድምጽም አለ የሚሉ እንደዚህ አይነት ነገሮች እየተገለጹ ነው እና ምንድን ነበር እዛ ቦታ ላይ እየተደረገ የነበረው ይሄ ረፒ ቆሼ የምንለው ቦታ ወደ ሰላሳ የሚሸፍን ነው ከዛ ውስጥ ወደ አስራ ዘጠኝ ሄክታር የሚሆነውን ባለፉት ሁለት ሶስት አመታት የከተማ አስተዳደሩ በሰራቸው ስራዎች እንደዚሁም ከፈረንሳይ በተገኘ ድጋፍ መዝጋት ተችሏል። ይሄንን ሙሉ በሙሉ አስራ ዘጠኝ ሄክታሩን በመዝጋት ወደ ፓርክ ለመቀየር የሚያስችል የዲዛይን ዝግጅቱ ተጠናቆ ያለበት ደረጃ ላይ ነው የሚገኘው። ከዛ በተጨማሪ ወደ ሰባት ሄክታር የሚሆነው ቦታ ላይ ሀምሳ ሜጋዋት። በቀን ማምረት የሚችል ቆሻሻውን ወደ ኢነርጂ መቀየር የሚችል ትልቅ ግንባታ እየተካሄደ ነው የሚገኘው። እንግዲህ ይሄ ግንባታ በተያያዘለት የጊዜ እየተካሄደ እየቀጠለ ያለ ነው። በእቅዱ በተቀመጠው መሰረትም እስከ ሰኔ ወይም ሰኔ ላይ ስራ ይጀምራል ተብሎ ነው። ሰኔ ላይ ስራ ሲጀምር በከተማ በዕለቱ የሚመነጨው ቆሻሻ ያህልን በራሱ ለመጠቀም የሚያስችል አቅም ይኖረዋል። ስለዚህ ይሄ ፋብሪካ ስራ ሲጀምር ጠሪ ወደ ዘጠኝ አስር ሄክታር የሚሆነውም ይዘጋና ለህብረተሰቡ ምቹ በሆነ መልኩ ወደ ፓርክና መሰል አገልግሎቶች የሚቀየርበት ሂደት ይዞ ነው የከተማ አስተዳደሩ እየሰራ የቆየው። በአጋጣሚ አደጋ። ቀደመ በዛ ምክንያት ነው ችግር የተከሰተው። እንግዲህ ምክንያቱ ምን ነበረ መሰረታዊ ምክንያቱ ምን ነበር የሚለውን ቀጣይ በደንብ ማየት የሚመለከታቸው አካላት ጋር በተጀመረው መንገድ ማጣራት ያስፈልጋል በሚል የከተማ አስተዳደሩ እዚህም ላይ እየሰራ ነው የሚገኘው። የዚህ ፋብሪካ ባለቤት በዋናነት ማን ነው? የከተማ አስተዳደሩ ነው። እንግዲህ ይሄ ትልቅ በምስራቅ አፍሪካም በአፍሪካም ደረጃ ቆሻሻን ወደ ኤነርጂ የሚቀይር ትልቅ ተሞክሮ ሊወሰድ የሚችልበት ግንባታ ነው ተብሎ ነው እየተሰራ ያለው የከተማ አስተዳደሩ በተለያዩ ሀገራት በሚገኙ ድጋፍም በራሱ እየሰራቸው በሚገኙ ትልልቅ ፕሮጀክቶች መካከል ሊታይ የሚችል ነው። ይሄ ቆሻሻ መደርመሱ አደጋ ባያጋጥም ኖሮ እዛ አካባቢ ያሉ ሰዎች ይነሱ ነበረ? ወደ ሌላ ቦታ እንዲሄዱ ይደረግ ነበር? ምንድን ነበር እቅዱ? እንግዲህ ቆሼ ይዘጋል የሚል ቅድ ይዘን ነው ስንሄድ የነበረው። በዛ መሰረትም እንግዲህ እዚህ ቀሪው ዘጠኝ አስር ሄክታር አካባቢ ላይ ነው የቀረው። በሂደት አካባቢው ወደ ፓርክ ይለወጣል፣ ለህብረተሰቡም የመዝናኛ ስፍራ ይሆናል የሚል እቅድ ተይዞ ነበር። እዛ አካባቢ የነበሩት ሰዎችስ እዛው ባሉበት ይቀጥላሉ? ነበር እቅዱ እንግዲህ አጠቃላይ ከፕሮጀክቱ ጋር ተያይዞ፣ ፕሮጀክቱ ዲዛይን ሲደረግ የሚመጡ የተለያዩ አማራጮች ይኖራሉ። ዓለም አቀፍ ባለሙያዎችም የሚሳተፉበት ነው የሚሄደው። ያኔ በሚቀመጥ አማራጭ ይበልጥ ይታየ ነበረ ነው የሚሆነው። እዛ አካባቢ ላይ ምን አይነት ሰዎች ነበሩ ይኖሩ የነበሩት? ማለት ቤት ያላቸው ናቸው? የተጠለሉ ናቸው? አደጋው የደረሰባቸው ሰዎች ምን አይነት ሰዎች ነው የነበሩ? ተከራዮች ናቸው? ተጠላዮች ናቸው? የቤት ባለቤቶች ናቸው? እንግዲህ መረጃው አሁንም እየተጠራ ነው ያለው። በተለያየ መንገድ፣ በተለያየ አግባብ እዛ አካባቢ መጥተው የሚኖሩ የህብረተሰብ ክፍሎች እንዳሉ ለማየት እየተሞከረ ነው ግን ከአካባቢው ማህበረሰብ ጋር በጋራ በመሆን እነዚህ መረጃዎች እየጠሩ ነው የሚገኙት። አሁን በዋናነት ምን ያህል ሰዎች ተለይተዋል። በዚህ በአደጋው ቤተሰቦቻቸው ተጎድተው እርዳታ የሚሰጣቸው ተለይተው የተቀመጡ ሰዎች አሉ። በሂደት ነው ያለው። አሁን ሳት የምንችለው በቀጣይ ለአደጋ ሊጋለጡ ይችላሉ ብለን በስጋት ያነሳናቸው ወደ ሶስት መቶ ሀያ ሶስት የሚጠጉ አሉ። ተጎጂዎች የሚለው ግን አሁንም በዝርዝር እየታየ ነው ያለው መረጃው ሲጠናቀቅ መረጃውን ማቀበል እንችላለን። ወደ አደጋው እለት ልምጣና በአደጋው እለትና ቀጥሎ ባለው ቀን ያነጋገርናቸው ሰዎች ከአደጋው ለማትረፍ ያስፈልጉ የነበሩ የመቆፈሪያ መሳሪያው መርዳት የሚቻልበት መንገድ በሰዓቱ አልደረሰም። ነገሮች ከአንድ ቀን በኋላ ላይ ነው የመጡት። ማለት ሰዎችን በአግባቡ በፍጥነት ለመርዳት የሚያስችል ነገር አልመጣም የሚል የቤተሰቦች ቅሬታ አስተናግደን ነበር ትላንትና ና ከትላንት ወዲያ ና። እሱም በተመለከተ የአዲስ አበባ ከተማ አስተዳደር እንደዚህ አይነት አደጋዎች ሲያጋጥሙ በፍጥነት እርዳታ ለመስጠት የሚችልበት አሰራር የለውም ወይ? እንግዲህ በለቱ ለአደጋው አስፈላጊ የሆኑ ጉዳዮችን በተቻለ መጠን የእሳትና ድንገተኛ ተቋምን አቅም ከጊዜ ወደ ጊዜ በጣም አስተዳደሩ የተለየ ትኩረት ሰጥቶ እያጠናከረ ለከተማውን ብቻ ሳይሆን ለአጎራባች የኦሮሚያ ክልሎችም አገልግሎት መስጠት የቻለ የተሻለ አቅም የተነባ ተቋም ነው ብለን ነው የምናምነው። ከዚህ ጋር ተያይዞ የጉዳቱ ስፋት መጠን በሂደት እየታየ በተለይ አካባቢውን በደንብ የማየት እንደዚሁም ስራውን በፍጥነት ለማጠናቀቅ ተግባር ውስጥ ከተገባ በኋላ ተጨማሪ ግባቶችን የማሟላት ስራዎች ክቡር ከንቲባ የሚመሩት አንድ ኃይል አለ። ይህንን የሚከታተል ተጨማሪ መሳሪያዎች ከሌሎች ተቋማትም የመጡ በፍጥነት አጠናቀን መውጣት የምንችልበትን ሁኔታ ለማመቻቸት የተደረጉ ተጨማሪ ግባት የመጨመር ጉዳዮች አሉ። ከዛ መለስ ግን የተቋሙ አቅም በኛ እምነት የተሻለ ደረጃ ላይ የደረሰ ተቋም ነው ብለን ነው የምናምነው። የህግ ባለሙያዎችና ሌሎች አስተያየት ሰጮችንም አነጋግረን ነበር። እንደዚህ አይነት ነገር እንዳያጋጥም ኃላፊነቱ የመንግስት ነው፣ መንግስት ነው ተጠያቂ። ምክንያቱም መጀመሪያውኑ ዜጎቹን እንደዚህ አይነት አደጋ ሊያጋጥማቸዋል ይችላል በሚል የአደጋ ስጋት አጥንቶ ማስቀመጥ ነበረበት የሚሉ አስተያየት ይሰጣሉ። በአዋጁም ላይ ተቀምጧል። ይሄ ነገር እዚህ ላይ ምንድን ነው የሚል የከተማው አስተዳደሩ ለዚህ ኃላፊነቱን ይወስዷል ወይ? እንግዲህ ይሄ ችግር በድንገት የተከሰተ ችግር ነው ብለናል። ይሄ አይነት አደጋ ከዚህ ቀደም በጭራሽ ተከስተውም ታስበው የሚታወቅ አይደለም። ነገር ግን በዘላቂነት ህይወት መቀየር አለበት፣ የተሻለ ምቹ የመኖር አካባቢ ለነዋሪዎቻችን መፈጠር አለበት በሚል እምነት ነው የከተማ አስተዳደሩ የጀመራቸውን ስራዎች ሲያካሂድ የነበረው ና በዋናነት እንደ ከተማ አስተዳደር ይሄ ችግር ድንገተኛ ነው ብለን ነው የምናምነው ያልተጠበቀም ክስተት ነው። አደጋ ነው። ማንኛውም አደጋ በየትኛውም መንገድ ሊከሰት እንደሚችለው ሁሉ ግን ይሄ ሳይሆን በፊት የተጀመሩ ዘርፈ ብዙ ጥረቶች በከተማ አስተዳደሩ ሲከናወኑ የነበሩትን ጉዳዮች የተሻለ ትኩረት ሰጥቶ ማየቱ ጠቃሚ ነው የሚል እምነት ያለን በኔ በኩል ከወይዘሮ ዳግማዊት ሞገስ ጋር የተሰነባበት ነው። የተሰበሰበውን ገንዘብ በትክክል ለተጎጂዎቹ መድረስ አለመድረሱን በተመለከተ በቀጣይ ለሚኖረን ተከታታይነት ያለው ጥያቄ ምላሽ እንደሚሰጡን ቃል ገብተው ነው